ፕሬዚዳንት ቮሎዲሚር ዜሌንስኪ ከዲሞክራቲክ ፕሬዚዳንት ጆ ባይደን እና ምክትል ፕሬዚዳንት ከማላ ሃሪስ ጋር ትላንት ሐሙስ በዩክሬን ያለውን ጦርነት ስለ መደገፍ ተወያይተዋል። ሪፐብሊካን የምክር ቤት አባላት በበኩላቸው የዜሌንስኪን የፔንስልቬኒያ ጥይቶች ፋብሪካን ጉብኝት ዲሞክራቶችን ለመርዳት የታቀደ የዘመቻ ዝግጅት ሲሉ አውግዘዋል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ፓትሪ ዋዲኩስ ዋራ የላከችውን ዘገባ ደረጀ ደስታ ያቀርበዋል። በዚህ ሳምንት በዶኔትስክ ክልል ክራማቶርስክ ከተማ በዩክሬን ላይ ሲካሄዱ የቆዩ የሩሲያ ጥቃቶች ከትላንት በስቲያ ረቡዕም ቀጥለዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዚደንት ጆ ባይደን ጋር በዋይት ሀውስ ትላንት ሐሙስ በተገናኙበት ወቅት ባይደን ስለ ጦርነቱ አንስተዋል። በግልጽ ልናገር፣ ሩሲያ በጦርነት አታሸንፍም። ሩሲያ አታሸንፍም። ዩክሬን ታሸንፋለች። በእያንዳንዱ እርምጃችን ከጎናችሁ መሆናችን እንቀጥላለን። ዜሌንስኪ የድላቸው ዕቅድ አድርገው የያዙትን ሩሲያን ግዛቷ ድረስ ዘልቆ በመግባት ኢላማዎችን መምታት የሚያስችላት የአሜሪካ ጦር መሳሪያዎችን እንዲፈቅዱ ባይደንን እየገፋፉ ነው። ከፕሬዚዳንት ባይደን ጋር ስንነጋገር የድሉን ዕቅድ አንስቻለሁ። ዛሬ ይህን ዕቅድ ለማጠናከር አቋማችንን፣ አመለካከታችንና አቀራረባችንን አቀናጅቶ በዝርዝር ለመወያየት በዝግጅት ላይ ነን። ዋይት ሀውስ ስለ ጉዳዩ ወዲያውኑ የሚሰጠው ምንም አይነት ማብራሪያ የለም ብሏል። ዜሌንስኪ ለህዳሩ የአሜሪካ ፕሬዝደንታዊ ምርጫ ብርቱ የመፎካከሪያ ግዛት በሆነችው ፔንሰልቬኒያ ውስጥ በሚገኘው የጦር መሳሪያ ፋብሪካ ባለፈው ወድ ያደረጉት ጉብኝት ሪፐብሊካኖችን አስቆጥተዋል። ሪፐብሊካኖች ጉብኝቱ ዲሞክራቶችን ለመርዳት የተነደፈ የምርጫ ዘመቻ ዝግጅት ነው ሲሉ ከሰዋል። በዩናይትድ ስቴትስ የሚገኙት የዩክሬን አምባሳደር ኦክሳና ማርካሮቫ እንዲባረሩም ጥሪ አቅርበዋል። የሪፐብሊካን ምክር ቤት አፈ ጉባኤ ማይክ ጆንሰን እኛ በብርቱ ትንቅንቅ በተሞላ ሀገራዊ ምርጫ ላይ ነን። በዚህ አይነት ጊዜ የውጭ ሀገራት ጣልቃ ገብተው ሀሳባቸው እንዲያሰሙ ማድረግ አንፈልግም። ዜሌንስኪ ከዲሞክራቲክ ፕሬዝደንታዊ እጩ ምክትል ፕሬዝደንት ከማላ ሀሪስ ጋር የተለየ ስብሰባ አድርገዋል። በስብሰባውም ላይ ሀሪስ ጦርነቱ እንዴት እንደሚቆም መወሰን ያለባት ዩክሬን ናት ሲሉ አጽንኦት በመስጠት ተናግረዋል። ጦርነቱ እንዲቆም የሪፐብሊካን ምክትል ፕሬዝደንታዊ እጩ ጄዲ ቫንስ ያቀረቡት ዕቅድ ዩክሬንን ግዛት የሚቀንስ ከኔቶ አባልነት የሚያስቀር ነው ሲሉም ሐሪስ ተችተዋል። እነዚህ ሐሳቦች ከፑቲን ጋር አንድ አይነት ናቸው እና ግልጽ እንሁን፣ የሰላም ሐሳቦች አይደሉም። ይልቁንም እጃቸውን ለመስጠት የቀረቡ ሐሳቦች ናቸው። ይህም አደገኛና ተቀባይነት የሌለው ነው። ዛሬ አርብ ዜሌንስኪ በእሳቸውና በፕሬዚደንት ባይደን ላይ ሩሲያ ዩክሬንን ከወረረች እንደ አውሮፓ አቆጣጠር የካቲት 12 ጀምሮ የተራዘመ ጦርነት እንዲካሄድ አድርገዋል በማለት ከፍ ያለ የሰላ ትችቶቻቸውን ከሚያቀርቡባቸው ከሪፐብሊካን ፕሬዚደንታዊ እጩ የቀድሞ ፕሬዚደንት ዶናልድ ትረምፕ ጋር ዛሬ አርብ ተገናኝተዋል። ሁለቱ ከመገናኘታቸው አስቀድሞ ፕሬዚደንት ትረምፕ እንዲህ ብለው ነበር ሁሉንም ነገር የሚያዘገይ ፕሬዚዳንት ሳይሆን ብልህ የሆነ ብቁ ፕሬዚዳንት ቢኖረን ኑሮ ከስምምነት ሊደረስ ይችል ነበር። ባይደንና ካማላ ዜሌንስኪን ማንም አገር አይቶት የማያውቀውን ገንዘብና የጦር መሳሪያ በመመገብ ይህ እንዲሆን ፈቅደዋል። የትራምፕ አስተያየቶች በዩክሬን ብቻ ሳይሆን በጦርነቱ የኪቭን ጥረቶች ሲደግፉ በቆዩ በአንዳንድ ዋና ዋና የአውሮፓ ከተሞች ላይም ጭንቀት ፈጥረዋል። በዩናይትድ ስቴትስ የጀርመን ማርሻል ፈንድ ታዋቂ ባልደረባ ኢያን ሌዘር ወደ ዩክሬን የሚደረገውን የጦር መሳሪያ ፍሰት፣ ለዩክሬን የሚደረገውን ፖለቲካዊ ድጋፍና የመሳሰሉትን ጥያቄዎች መክተት ለሞስኮ ትልቅ ጥቅም መስጠት፣ ለሞስኮ ድልም መስጠት ነው። ከዜሌንስኪ ጉብኝት በፊት ዩናይትድ ስቴትስ ለዩክሬን ፓትሪየት ኤር ዲፌንስ ለተባለው አየር መከላከያ ና ሌሎች የጦር መሳሪያዎች የሚውል አዲስ የስምንት ቢሊዮን ዶላር እርዳታ እንደሚሰጥ ይፋ አድርጋለች።